ከኢኮኖሚው ዓለም አዲስ አበባ ለቀናት የቴዎድሮስ ካሳሁንን አዲስ የሙዚቃ አልበም ከ50 እስከ 70 ብር ስትሸምት ከርማለች። ለቴዎድሮስ አምስተኛው የሆነውና ኢትዮጵያ የሚል ስያሜ የተሰጠው የሙዚቃ አልበም የተዘመነው ግን 30 ብር ብቻ ነበር። በየመንገዱ የተቀለሱ ጊዜያዊ ድንኳኖች የድምፃዊውን ስራ ለአድናቂዎቹ ቸብችበዋል። የኢትዮጵያን አንድነት አጥብቆ የሚያቀነቅነው ቴዎድሮስ ካሳሁን አዲሱ ስራው ለገበያ ከመቅረቡ በፊት እንደ ወትሮው የአተካሮ ማዕከል መሆኑ አልቀረም። ቴዎድሮስን የሰላምና የወንድማማችነት ሰባኪ አድርገው የሚቀበሉ አድናቂዎቹ የስራዎቹን ተቼዎች በማህበራዊ ድረገጾች ሲያብጠለጥሉ ቀድመዋል። እጅጉን ቀዝቃዛ የሆነውን የኢትዮጵያ የሙዚቃ ገበያ በማነቃቃቱ ረገድ እንደ ቴዎድሮስ ካሳሁን እየተካነበት ያለ አይመስልም። በግጥሞቹ የሚያነሳቸው ርዕሰ ጉዳዮች፣ ስራዎቹ ለገበያ የሚቀርቡባቸው ወቅቶች፣ ፖለቲካዊ ትኩሳ እና የሚቀሰቅሱት እሰጣ ገባዎች የአንድ ሰሞን የኢትዮጵያ ትኩሳት ሆነው ያልፋሉ። አስራ አራት ሙዚቃዎች ላካተተው አዲሱ የሙዚቃ አልበም ቴዎድሮስ 5 ሚሊዮን ብር እንደተከፈለው ተሰምቷል። ከተጠበቀበት ጊዜ ዘግይቶ ለአድማጭ የቀረበው ሥራ በሙዚቃ ግብይት ውስጥ ምንም ተሳትፎ ያልነበራቸው፣ ዋነኛ ዓላማቸውም ትርፍ ብቻ የሆኑ ግለሰቦች ገዝተው አከፋፍለውታል ተብሏል። 500 ሺህ ኮፒዎች በተለያዩ የኢትዮጵያ ከተሞች ለሙዚቃ አፍቃሪዎች ቀርበዋል። ለሙዚቃ ሥራው የተከፈለው የገንዘብ መጠን ለኢትዮጵያ የሙዚቃ ገበያ አዲስ ነው። የኢትዮጵያ የሙዚቃ ባለሙያዎች ማኅበር ፕሬዚዳንት አቶ ዳዊት ይፍሩ አሁን ለቴ ቴድሮስ ካሳሁን የሙዚቃ ስራ የተከፈለው የገንዘብ መጠን በድንገት ያሻቀበ ነው የሚል እምነት አላቸው። ይሄ ሙያተኛ ረዥም አመት ነው የደከምኩት ብሏል እና ያ ሁሉ የደከምበት ጥሩ ውጤት ለማምጣት ይህ ጥሩ ውጤት ደግሞ የሚባለው እንግዲህ ከገበያው የተሻለ ገበያ ሲያገኝ ነው። እና በዛ በኩል ምናልባት የረዥም አመታት ውጤቱ ነው ማለት እችላለሁ። ግን እንደ ገበያ እንግዲህ ሁል ጊዜ ገበያ እዛ ሲደርስ እንግዲህ ቀጣይነት መኖር አለበት። ከዚህም የተሻለ ነገር ስራ ሰርቶ የመጣው ሰው ደግሞ ከዛ በላይ ሊያወጣ ወይንም ሊያገኝ ይችላል የሚል እምነት ቢኖረኝም አሁን ይሄ በአንድ ጊዜ ያሻቀበ ነው እና ለማመን አንዳንዴ አስቸጋሪ ነው። ደግሞ በዚህ በሙያተኞች መካከል ብዙ ጊዜ አንድ መቶ ሺህ ብር የተከፈለው ሰው አምስት መቶ ሺህ የተከፈለኝ ይላል። አምስት መቶ ሺህ የተከፈለው አንድ ሚሊዮን ይላል። እንደዚህ አይነት የተጋነነ ነገር ከሆነ ገበያውን ከማበላሸት በስተቀር ምንም የሚያስገኘው ነገር የለም። የዚህ የጥበብ ውጤቶች በተለያዩ ዓመታት እየጨመሩ እየጨመሩ እየጨመሩ ሄደዋል። ግን በአንድ ጊዜ ደግሞ እንግዲህ አንድ ሚሊዮን ብለን ስንሰማ ከነበረበት ይህም አንድ ሚሊዮን ራሱ አጠራጣሪ ከሆነበት ዘመን ተነስቶ አሁን እንደዚህ አምስት ሚሊዮን ተከፈለ የሚለው እንግዲህ እንደ ሙያተኛ ደስ ቢለኝም ግን ለወደፊት ቀጣይነት ከሌለው ደግሞ በጣም ጉዳት ነው የሚል ነገር ነው የሚሰማ። የኢትዮጵያን ሙዚቃ በቅርበት የሚከታተሉ ወገኖች የተከፈለው የገንዘብ መጠን በግብይቱ የእድገት ሂደት እየተፈጠረ አይደለም ሲሉ ይተቻሉ። ገበያው ለሌሎች ባለሙያዎች ወይም የሙዚቃ አልበሞች ተመሳሳይ አልያም ተቀራራቢ ክፍያ ሊፈጽም ይችላል። በክፍያው ዘላቂነት ላይ መናገር አልችልም የሚሉት የአምባሰል ሙዚቃ ቤት ባለቤት አቶ ፍቃዱ ዋሪ ግብይቱ የሚወሰነው በአሳታሚው ስሌት ነው ባይ ናቸው። እኔ አሁን ከሌ ከለብዬ ለመናገር በጣም የሰው ስም እየጠቀስኩ ለመናገር አልችልም። አሁን ይሄ ይቀጥላል አይቀጥልም ይሄ እንደዚህ ነው ለማለት ዝርዝር ለመግባት በጣም ይከብዳል። አንድ ሰው ያዋጣው ሰው አንድ ልብስ ብዙ ልብስ ብር ሲገዛ አንድ ሰው ደግሞ አነስተኛ ሊገዛ ይችላል። ሁሉም ልብስ ነው ግን ያ የሚያሳትመው ሰው ከፍላለው ያለው ሰው እንግዲህ በሚያዋጣው ነገር ተደራድሮ ሊስልንትን ሊል ይችላል። የሙዚቃ ስራቸውን ይዘው ወደ ገበያው ብቅ የሚሉ ባለሙያዎች ከአልበም ሽያጭ ጎን ለጎን በመድረክ ስራዎችና የማስታወቂያ ስምምነቶች ወጫቸውን ለማካካስ ሲታትሩ ይስተዋላል። አቶ ዳዊት ይፍሩ የሙዚቃ ገበያው ለስመጥሮቹም ይሁን ለወጣት ድምፃውያን የበለጠ ፈታኝ እየሆነ ሄዷል የሚል ስጋት አላቸው። ይሄንን ሂሳብ ሰምተው በአነስተኛ ወይ ሽጥ ብሎ ገዢ ቢመጣባቸው ይሄ ነገር ጭንቅላታቸው ስላለ ላይሸጡ ይችላሉ። ወይንም ደግሞ ያ የሸጡትን ስራ የገዛውም ሰውዬ ቢሆን እንደዚሁ ለራሱ ደስታ ካልሆነ በስተቀር ገበያውን እንደዚህ አከፋፍሎ ሸጦ ያንን ነገር ያተርፋል የሚል እንግዲህ በአሁኑ ገበያ ስናየው በጣም ከባድ ነው። አሁን ሲዲዩ ተሸ ተሸጦ ወይ ካሴቱ ተሸጦ እንደዚህ አይነት ክፍያን መልሶ እንደገና ደግሞ ለማትረፍ ይቻላል የሚለው ግን በእኛ ሀገር የገበያ በዚህ በተለይ የሙዚቃው ገበያ አካሄድ በጣም ከባድ ነው። ለአመታት የሙዚቃ ሲዲዎች በመነገድ ይተዳደር የነበረው ብሩክ አብዲ የኢትዮጵያ የሙዚቃ ገበያ ከባለሙያዎቹ ይልቅ ለነጋዴዎቹ የሚያደላ ሆኗል እያሉ ከሚወቅሱት መካከል አንዱ ነው። ሙዚቃ ማሳተምና ማከፋፈል በጥቂት ኃይለኞች እጅ ወድቋል የሚለው ብሩክ የግብይት ስርዓቱ ፈጽሞ ሊለወጥ ይገባል ሲል ይከራከራል። ሙዚቃ ቤቶቹ ትንሽ ናቸው። ዘፋኞቹ ብዙ ስለሆኑ እነዚህ አርቲስቶች ከዘመድም ከምንም ኮንሰርት ሰርተው ምናምን አምስት መቶ ሺ ስድስት መቶ ሺ ብር የሚያገኙና ማስተሩን ወስደው ለሙዚቃ ቤቶቹ ሲሰጡት፣ ታዋቂዎቹ ሙዚቀኞች ሲሰጧቸው ሆ ይህም አሁን እኮ ዛሬ ሲዲዩን ሸጠ ነው ነገ እኮ በዩትዩብ ይለቀቃል። ስለዚህ እኛ ትሰራላ ነው ያለነው። ወንድሜ ይቅርታ አርግልኝ ነው በአሁን ሰዓት ያሉ ገዢዎች ሲስተሙ በትንሽ ሰዎች ነው የተያዘው። አሁን እኔ እስከሚገባኝ ድረስ ማለት ስራው ለእነዚህም አርቲስቶች ልክ ለቴዲ እንደተከፈለው ማለት ነው ለቴድሮስ ታደሳም አምስት ሚሊዮን ብር ቢከፈል ያዋጣል። ሰዎቹ ግን ትንሽ ሰዎች ናቸው። በዚህ በዚህ ስራ ስራ ላይ ያሉ አሁን ድሮ እነ አምባሰል እነ ዋሊያ በራሳቸው ገንዘብ ነው የሚያሳትሙት። ሙዚቃ ቤቱ ነው ዜማ ገዝቶ ድርሰቱን አድርጎ ለሙዚቃ ሬንጀሩ ከፍሎ ምናምን የሚያሰራቸው ከዛ በኋላ የሚያከፋ አሁን ግን الذين ارتستوا كونسرت من من موتو አምስት መቶ ሚልች ስድስት መቶ ሚልች ማስተሩን ይዘው ወስደው፣ አይ አሁን ስራው ጥሩ አይደለም፣ አክሳሪ ነው፣ አንወስድም ነው። ከቅርብ ዓመታት ወዲህ ድምፃውያን የሙዚቃ ስራዎቻቸውን ለገበያ ለማቅረብ የቢራ ፋብሪካዎችን ደጅ መጥናት ጀምረዋል። የሙዚቃ ስራዎችን ስፖንሰር ከሚያደርግ የቢራ ፋብሪካ ጋር የሚሰሩ አንድ ባለሙያ ወደ አስር የሚጠጉ ድምፃውያን ይህንኑ ስምምነት ፍለጋ ደጅ ሲጠኑ መመልከታቸውን ለዶይቼ ቬለ ተናግረዋል። ባለሙያዎቹ የማስታወቂያ ስምምነቱ ሙዚቃውን ጥገኛ አድርገዋል የሚል ስጋት አላቸው። አብዛኞቹ የሙዚቃ ባለሙያዎች ስራዎቻቸውን ለገበያ የሚያቀርቡት በማስታወቂያ ስምምነት እንደሆነ የሚናገሩት አቶ ፍቃዱ ዋሪ አሰራሩ ቢያንስ የሙዚቃ ስራዎቹ ለገበያ እንዲቀርቡ ረድተዋል የሚል እምነት አላቸው። ከአሁን በፊት ያለው የቅጂ ሁኔታ ስራውን ስላዳከመው በስፖንሰር መስራታቸው ትክክል ነው። ያም ደግሞ ስራውን እንዳይሰራ ሳይሆን እንዲሰራል እና እንዲ ገበያ ላይ እንዲቀርብ ስፖንሰሮች አስተዋጽኦ እያደረጉ ነው። በአሁኑ ሰዓት አብዛኛው ስራ በዛ አይነት ኮንዲሽን ነው የሚከናወነው። የሙዚቃው ስራ የህትመቱ ጉዳይ እና የማከፋፈል ስርጭቱ ጉዳይ በአሁኑ ሰዓት ላይ ያለው በሀገራችን ላይ የቅጂው ጉዳይ ኮፒራይት ጉዳይ በጣም በቴክኖሎጂ ስለተጎዳ ቴክኖሎጂ ፍላሽ እና ሜሞሪ በእነሱ ስለሚ ብዙ ቦታ ስለሚቀርብ እሱ ደግሞ ሰው ላይ እዛ ላይ ትኩረት ስላረገ የሴልሱ ጉዳይ ይሄ ነው ለማለት በጣም ይከብዳል እኛ በቅጅ ጊዜ በጣም ጉዳት አድርሷል ስራው ላይ ማለት ነው ዘመን አመጣሹ ቴክኖሎጂ የኢትዮጵያን የሙዚቃ ግብይት ድንገት ደርሶ መንገድ አስቶታል ለዘመናት የሙዚቃ ባለሙያዎች ስራዎቻቸውን ለገበያ የሚያቀርቡበት ማግኔቲክ ካሴት ሙሉ በሙሉ ከገበያ ወጥቷል የዲቪዲና ሲዲ ማጫወቻዎችም ለአያያዝና አጠቃቀም ቀላል በሆኑት የፍላሽ ዲስኮች ወደ ጎን እየተገፉ ነው። አቶ ዳዊት አዲሱ ቴክኖሎጂ የድሮውን የፊሊፕስ፣ ሶኒና ፓናሶኒክ ካሴቶች ብቻ ሳይሆን ለረጅም ዓመታት የሙዚቃ ሥራዎችን የሚያሳትሙና የሚያከፋፍሉ ነጋዴዎችን ጭምር ከገበያ ማስወጣቱን ይናገራሉ። ሙዚቃ ንግድ ውስጥ የሚገቡት አብዛኛው ለማትረፍ ነው። ትርፍ ደግሞ ሲባል ከእያንዳንዱ አልበም ላይ አስር ሳንቲም አምስት ሳንቲም ማትረፍ ሳይሆን አስር እጥፍ ያህል አትርፎ በአንድ ሳምንት ወይ በሁለት ሳምንት ውስጥ ዋጋ መልሶ ትርፍ ደግሞ ለረዥም ዓመት መጠበቅ አይነት ነገር ሲሰራበት ቆይቷል። ይህን ሲሰሩ የነበሩት እንግዲህ አሳታሚዎች ወይም የሙዚቃ ቤቶች ረዥም ዓመት ሲሰሩበትና ሕይወታቸውን ጥሩ ደረጃ ካደረሱ በኋላ ግን ሲታይ ይሄ ኮፒ ማድረግ። እና በየሰው በየቤቱ እያተመ ገበያ ላይ ቁጭ ብሎ መሸጥ፣ በየመጠጥ ቤቶቹ ማከፋፈል እነዚህ እነዚህ ነገሮች ሲታዩ ግን በተለይ እያሳተሙ በየክፍለ ሀገርም በሀገር ውስጥም እንደዚህ ውጭ ሀገርም ድረስ እየላኩ ሲሰሩ የነበሩት በሙሉ ከስራ ውስጥ እንግዲህ ያስወጣቸው ይሄ የኮፒ እያባዙ መሸጥ ያስወጣቸው ይመስለኛል። የዛሬ ሀያ አምስት አመት ከነበሩት ጋር ሲወዳደር በጣም አነስተኛ ናቸው። ለሙያተኛውም ደግሞ የተሻለ ክፍያ ለመክፈልም ፈቃደኞች አይደሉም ቢከፍሉም እንኳን አብዛኞቹ ከስራው ከዚህ ኢንዱስትሪ የወጡ ይመስለኛል ስለዚህ በአሁኑ ጊዜ ያለው አካሄድ በጣም አደገኛ እና አስፈሪ ነው በተለይ የኪነ ጥበብ ባለሙያው ሌላ ሚንስ ካላገኘ በስተቀር በዚህ እስከ ዛሬ ሲሰራበት በነበረው መንገድ ሊቀጥል ይችላል የሚለው ምን ያስፈራኛል በበኩሌ የኢትዮጵያ ሙዚቃ ገበያ ወትሮም ለባለሙያዎቹ ተገቢውን ክፍያ አይከፍልም እየተባለ ይወቀሳል። አገሪቱ ጆሮ ገብ ዜማ የጻፉ ተወዳጅ የሙዚቃ ግጥም የደረሱ ባለሙያዎች ሲቸገሩም ታዝባለች። የቀድሞው የሙዚቃ ሲዲ ነጋዴ ብሩክ ከ20 ዓመት በፊት ለገበያ የቀረቡ የሙዚቃ ስራዎች ዛሬም በገበያው ለሽያጭ ቀርበው ቢቸበቸቡም ከነጋዴው አልፎ ባለሙያዎች የሚገባቸውን አለማግኘታቸውን ታዝቧል። አቶ ዳዊት ይፍሩም ከቀድሞው የተለወጠ ነገር የለም ባይ ናቸው። ዜማ ደራሲዎች አሉ፣ ግጥም ደራሲዎች አሉ። ከገበያ አንጻር ሲታይ ድሮ በአንድ መቶ ብር በሁለት መቶ ብር ሲሸጡ የነበረ አሁን ለአንድ ዜማና ግጥም ምናልባት አምስት ሺ እና አስር ሺ ጠይቁ ይሆናል። ይሄንን ከፍሎ ለማሰራት አሳታሚዎች ፍቃደኞች አይደሉ ሙያተኛው ደግሞ ይሄንን ከፍሎ በራሱ ወጪ ሰርቶ ይሄንን ነገር አልበም ለማውጣት አቅም የለውም። አንደኛ ሁለተኛ ደግሞ ዜማዎች ላይ መርጦ ያንን ለገበያ አዋጣኛ ለአዋጣኝ የሚለውን ነገር አማካሪም የለው። ስለዚህ ምንድን ነው የሚያደርገው አብዛኛው ያው የተሰሩ ስራዎች ላይ ትንሽ ቅንጭብጭ ነገር ወስዶ የራሴ ድርሰት ነው ብሎ ማቅረብ እና ጥራት የሌላቸው ብቃት የሌላቸውን ስራ ወደ መስራት ሄዷል በዚህ ሙያ ላይ የተሰማሩት አብዛኞቹ። ስለዚህ እንግዲህ እንደ እንደ ድሮው ኃላፊነቱን ወስዶ ደስቶ የሚያሰራ ሰው ባለመኖሩ የግጥምና የዘማ ደራሲዎችም ገበያ አጥተው ቁጭ ብለዋል። ይሄ ደግሞ በአሁኑ ጊዜ ይህን እየሰራው ነው የሚለውም ደግሞ አካል ብቃት የሌለው ስራ ለገበያ እያቀረበ ነው እና በሂደት እንግዲህ ሲታይ ይሄ ነገር በጣም አደገኛ ላይ ነው ያለው። የቴዎድሮስ ካሳሁን ኢትዮጵያ የሙዚቃ አልበም ለገበያ በበቃ በጥቂት ሰዓታት ልዩነት ያለ ድምፃዊው ፈቃድ በዩቲዩብ ተጭኖ ለዓለም ተሰራጭቷል። ድምፃዊው አቤቱታውን ለጉግል ካቀረበ በኋላ የተወሰኑት ሙዚቃዎች ከዩቲዩብ ቢጠፉም እዚህም እዚያም አሁንም መገኘታቸው ግን አልቀረም። ኢንተርኔት ይዞት የመጣው አዲስ አገልግሎትና የቅጂ መብት አለመከበር ዛሬም ለኢትዮጵያ የሙዚቃ ገበያ ፈታኝ ችግሮች ሆነዋል። አገሪቱ በ1997 ዓ ም የቅጂና ተዘማጅ መብቶች አዋጅ ብታወጣም በገበያው ላይ ይሄ ነው የሚባል ለውጥ ሲያመጣ አልታየም። የኢትዮጵያ የሙዚቃ ባለሙያዎች ማህበር የኮፒራይት ሶሳይቲ ለማቋቋም በጥረት ላይ መሆኑን የተናገሩት አቶ ዳዊት ይፍሩ ገቢራዊ ሲሆን ባለሙያዎች ተገቢውን ጥቅማጥቅም ያገኛሉ የሚል ተስፋ ሰንቀዋል።